የአውሮፓ ህብረትና የአፍሪካ ህብረት በአፍሪካ አህጉር በግጭቱ ሳቢያ ለፈረሱ መሰረተ ልማቶች መልሶ በማቋቋምና በስደተኞች ጉዳይ ላይ በጋራ ለመስራት ቀደም ሲል ከታየው ድክመት በማሻሻል በይበልጥ አጠናክረው በዘርፉ በሚሰሩበት ላይ ውይይቱን በማካሄድ ላይ ይገኛሉ። በአፍሪካው ህብረት በኩል ቻድ የወሩ ሊቀመንበር እንደመሆኗ ውይይቱን የመሩት በኢትዮጵያ እና በህብረቱ ተጠሪ አምባሳደር የሆኑት ሼሪፍ ማህማት ዚኔ ናቸው። በአፍሪካ ህብረት ለሚመራው በመላው ሀገሪቱ የሰላም ማስከበር ግዳጅ በዘላቂ ሁኔታ የገንዘብ ድጋፍ ምንጭ ላይ የምንዋይበት መድረክ ነው። ህብረቱ በዚህ ረገድ በቀየሰው መዋቅር በምን አይነት መልኩ በዘላቂነትና ውጤታማ በሚሆነው ስልት ላይ ሁሉ እየሠራን ነው የምንገኘው። አሁን እያተኮርን ያለው ከግጭቶቹ በኋላ እና ከዚያም ሳቢያ ቀውስ ውስጥ ለገቡ ሀገሮች መልሶ በማቋቋሙ ላይ ለመስራት የሚያስችልን ላይ ጭምር የምንሰራው ዶን ሆ ደ ኮንፍሊ ሁዴ ክሪስ ይህንን መሳይ ውይይቶች በቀደምት ጊዜ ከተከናወኑት በተጨማሪ ይሄኛው ምን አዲስ ነገር አለው ማለት ይቻላል? በማለት ላቀረብኩላቸው ጥያቄ አሁን የተሻለ የቅንጭት ስራ አለን ማለት ነው። የጋሪዮች ተግባራችን ጉድለቱ ከምን ላይ ነው የሚለው ስለሚፈተሽ፣ በዚህም መስመር ችግሮችን መርምረን እንዴት መፍትሄዎቹ ላይ ማጠናከር ከሚለውና ይህንም ተግባራዊ ለማድረግ የምንሰራበት ነው። ግልጽ ማድረግ ያለብን ለዚህ ለዓለም ነው የሥራዎች ሁሉ የአውሮፓ ኅብረት ዋነኛው አጋራችን ነው። የአፍሪካ ኅብረት ሰላምንና ጸጥታን ለማስከበር በሚያደርገው ጥረት ዋልታችን ማለት ያስችላል። በሶማሊያ ለአሚዞም፣ በቻድ ሐይቅ ዙሪያ በሚደረገው የጣምራ ሰላም አስከባሪ ኃይሎች እንዲሁም በሳህል አካባቢዎች በመዋቀር ላይ ያለ እና እንዲሁም የአውሮፓ ኅብረት በራሱ ሰላም አስከባሪ ተግባር በማሊ በመስራቱ አጋራችን ነው ማለት እንችላል። Participe également à des opérations de, de paix comme euh, euh, l'aménagement au Mali. il y a terrorisme, il y a les, les menaces transnationaux. ሀገር ተሻጋሪ ጥቃት እንዲሁም የስደተኞችና የተለያዩ ጉዳዮች አሉ። እነዚህን የመሳሰሉ ችግሮች ለመግታት ነው የእኛ እቅድ የተቀረጸው። ስለዚህ በበለጠ መጠናከር አለብን፣ በሁሉም አቅጣጫ ማለት ነው። በፖለቲካው ዘርፍም አብረን የመስራቱ እድል አለ። በተባበሩት መንግስታት፣ የሰላም አስከባሪ በኮንጎ ሪፐብሊክ፣ በደቡብ ሱዳን፣ በመካከለኛው አፍሪካ፣ ለእነዚህ ሁሉ የፖለቲካ መፍትሄ ማፈላለግ ግድ ይላል። ለእነዚህ ሁሉ ተግባራት መረሳት የሌለበት በዓመት የ4 ቢሊዮን ዶላር በጀት የጠየቀ ነው። ከ30 በመቶ በላይ የአውሮፓ ሕብረት መዋጮ ነው። ይህንን ያህል ገንዘብ በአፍሪካ ለግንባታ ቢውል ኖሮ የበለጠውን ያቀራርበን ነበረ። በፖለቲካው መስመር ማለት ነው። የአውሮፓ ሕብረት ልዑክ አምባሳደር ቬርቪኬ በማጠቃለያቸው ያሰሙት nous devons pouvoir conclure sur la nécessité አሁን ባለንበት ደረጃ የጋርዮሽ ተግባራት በአውሮፓና በአፍሪካ ህብረት ላይ በይበልጥ መስራት እንዳለብን ነው። ባለን አቅም ጎረቤቶች መሆናችን አይቃሪያዊ ነው። ስለዚህ በአፍሪካ ህብረት በኩል የሚደረገውን ጥረት ጎልቶ የሚታይ ነውና በቀጣዩ የተባበሩት መንግስታት ማካተቱ የተስተካከለ አካሄድ ይሆናል። አፍሪካ ጎረቤታችን እንደ መሆኗ በሰላም ሂደት ላይ በጀት በመደቡ የእኛም ዋስትና ነውና ስለዚህ በይበልጥ መዋጮአችንን ማሳደግ ይኖ ጌታቸው ተድላ ሀይለ ጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ